ነሐሴ 28 ቀን 2008 ዓ ም ከአዲስ አበባ በስተ ደቡብ ምስራቅ የሚገኝ የቅልንጦ እስር ቤት በእሳት መቃጠሉንና ሰዎች መሞታቸው ሲዘገብ ቆይተዋል። ይህን ጉዳይ ሲከታተል የነበረው የኢትዮጵያ የሰብአዊ መብት ኮሚሽን በትናንትናው ዕለት የእሳቱን መነሻ ምክንያት፣ የተጎዱ እስረኞች ቁጥርና የወደመ ንብረትን በገንዘብ መጠን የያዘ ዘገባ በህዝብ ተወካዮች ምክር ቤት የሚገኘው ለህግ ለፍትህና ለአስተዳደር ቋሚ ኮሚቴ መስጠቱን ዘገባዎች ይጠቁማሉ። በእስር ቤቱ የእሳት ቃጠሎ ከመነሳቱ በፊት ከፍተኛ ሩምታና ርብሻ እንደነበረ የመንግስት መገናኛ ብዙሀን ዘገባውን ጠቅሶ ዘግቦታል። እስር ቤት መግባት የሌለባቸው እንደ ላይተርና ለቃጠሎ የሚዳርጉ ቁሳቁሶች መታየታቸውም ዘገባው አክሎበታል። የእሳቱንም መንስኤ በከፍተኛ ወንጀል ተጠርጥሮ የፍርድ ሂደታቸውን የሚከታተሉ እስረኞች እሳቱን ሆም ብሎ እንደለኮሱ ዘገባው ጠቅሶ በዚህም አደጋ የ23 ሰው ህይወት እንዳለፈና 15 ሚሊየን ብር የሚያወጣም ንብረት እንደወደመ ተጠቅሷል። የኢትዮጵያ የሰብአዊ መብት ኮሚሽን ዘገባን እንዴት ይመለከቱታል ብለን የህዝብ አስተያየት ጠይቀን ነበር። የአዳማ ነዋሪ መሆናቸውን የተናገሩት ግን ስማቸው ለጊዜ እንዳይገለጽ የጠየቁን ግለሰብ ዘገባው የሚያሳፍር ነው ይላሉ። እነሱ ሪፖርታቸው ላይ ማቅረብ እንደሞከሩት ምንድን ነው ያሉት፣ መጀመሪያ ትንኮሳ ነበረ፣ እንደ ረብሻ የማስነሳት ነገር ነበረ። ባል ነበር እና ክብሪት ይዞ መግባት እንዴት እሳት የሚቀጣጠሉት ነገሮች በአጠቃላይ ወደ ማረሚያ ቤት መድረሱ ራሱ በጣም እንትን ነው። ሊንጦ ደግሞ የሚታወቅ ግልጽ ነው። ብዙዎቹ የታሰሩት የፖለቲካ እስረኞች ናቸው። እነዚህን የፖለቲካ እስረኞች ደግሞ የሚያጠቁበት ወይ ደግሞ ትክክለኛ መረጃ ስለሌላቸው ለማሰርም የሆነ ችግር እንደደርስባቸውም ለማድረግ ማለት ነው። ትክክለኛ መረጃ ስለማያገኙ ይሄ ሆን ተብሎ በራሳቸው እዛው ባሉት አስተዳደር የተቀነባበረ ነገር ነው። ግልጽ ነገር ነው። በዶቼ ቬሌ የወሳብ ገጽ ላይ የጽሁፍ መልእክት ካደረሱን ሌላ አንድ የአዲስ አበባ ነዋሪ በቅልንጦ እስረኞችን ወደ ፍርድ ቤት የሚያመላልስ ወዳጃቸው ጉዳዩን አስመልክቶ ያጫወታቸውን አጋርቶናል። ግለሰቡ በሰጡን መረጃ መሰረት እሳቱን እያጠፉ ባሉ እስረኞች ላይ ከላይና ከታች አጋዚዎች የጥይት እሩምታ እንደከፈቱባቸውና በወቅቱ ሀያ ሰዎች ሞቱ ተብሎ የተገለጸው የሟቾች ቁጥር እንደማይቀበሉ በጽሁፋቸው ጠቅሶታል። በድምጽም አስተያየታቸውን ሰጥቶናል። አይ ምን መሰለ ያው ብዙ ጊዜ እኛም ጓደኞችን ጋር ሆነን ምናምን እናወራለን እንደዚህ አይነት ነገር ማለት ነው እና የሚደርሰን መረጃ ብዙ ጊዜ ያው ታስቦበት እንደሚደረግ ነው ለተለያዩ ሚሽኖች ማለትም እዛ አካባቢ ላይ አንዳንድ ያው በዛ ሚንስ የሚሄዱ ሰዎች ይኖራሉ። እንዲሁም ደግሞ ወጣ ሲል አንዳንድ ከዛ በፊት በተለያየ ምርመራ ላይ የሞቱ ሰዎች እንደነበሩ ምናምን እና እነሱ እነሱን ሰብ ለማስረከብ በዛ በዛ ሰበብ እንደዚህ እንደዚህ ከሆኑ የማስረከብ አይነት እንዳለም እንግዲህ እኛ የሚደርሰን የአዳም ማነዋሪ በበኩላቸው የኮሚሽኑ ዘገባ ምንም መሬት ላይ የሚለውጠው ነገር የለም ይላሉ። አሁን ምንድነው ያለው ነገር እኮ ቀድሚያም ያለቀ ነገር እኮ ነው። አሁን እነሱ ለሕዝብ ተወካዮች ምክር ቤት ለፍትህና ለህግ ቋሚ ኮሚቴዎች ያቀረቡት ነገር እኮ ግልጽ የሚታወቅ ነገር ነው። ያለቀ ነገር ለህዝቡ ለህዝቡ ላይ እንድታወቅ ነገር ሆን ተብሎ የቀረበ ነገር ነው እንጂ ፍትህ እንዲመጣ ወይ ደግሞ ሌላ ማሻሻያም እነሱም ደግሞ ተቃውሞት ሌላ ነገር እንዲሆን አይደለም። ሌላ ነገር እንዲወሰን አይደለም። አሁን ያመጡት ነገር ነው የተወሰነ ነገር ነው የሚያመጡት። የተወሰነ ነገር ይመጣል። ያው እጃቸውን አወጣው ያደርጉታል። አለቀ፣ በቃ ይሄ ብቻ ነው ያለው። በቃ ለፎርማሊቲ ለመሆን ማለት ብቻ ነው። በመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤትም በኩልም ሆነ በኮሚሽኑ በኩል የበለጠ መረጃ ለማግኘት ያደረግነው ሙከራ አልተሳካም።